ትንታኔ በዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ጉብኝት ዙሪያ። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ዜና አቀባበልና፣ የጉብኝታቸው ውጤት የትንታኔው ጭብጦች ናቸው። ተንታኙ እንግዳ እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ሲያስተምሩ የቆዩትና በኢትዮጵያ ወቅታዊ ጉዳዮች ላይ ትንታኔ በማቅረብ የሚታወቁት ዶክተር ዳኛቸው አሰፋ ናቸው። ዶክተር ዳኛቸውን ያዋየው አሉላ ከበደ ነው። ዶክተር ዳኛቸው፣ ለሳምንታት ሲወራለት የሰነበተው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የአፍሪቃ ጉዞ እውን ሆኗል። ዛሬ ማምሻውን የወላጅ አባታቸው አገር ወደ ሆነችው ኬንያ ገብተዋል። ለሁለት ቀናት የስራ ጉብኝትም የፊታችን እሁድ አዲስ አበባ ይገባሉ ተብሎ ይጠበቃል። ከመቶ ዓመታት በላይ በሚሆነው የኢትዮጵያና የአሜሪካ ዲፕሎማሲያዊ ግንኙነት አንድ በስልጣን ላይ ያለ አሜሪካዊ ፕሬዚዳንት ኢትዮጵያን ሲጎበኝ ባራክ ኦባማ የመጀመሪያው ናቸው። አዲስ አበባ እንዴት ልትቀበላቸው ተዘጋጅታለች? ከጎዳናው፣ ከህዝቡ ስሜት ከእርስዎ ትዝብት ብንነሳ የፕሬዚዳንት ኦባማ መምጣት እዚህ በሰፊው ሲወራን የከረመው ቅድም እንደጠቀስከው ለመጀመሪያ ጊዜ የአሜሪክን ፕሬዚዳንት በስልጣን ላይ ያለ ወደ ኢትዮጵያ ይመጣሉ ነው የሚባለው። በፋክት ደረጃ መቸስ እውነት ነው። ግን ነገሩ ምንድን ነው? ፕሬዚዳንት ኦባማ ጥቁር ሰው ናቸው። አፍሪካዊ ሚኒ ነው እና እስካሁን ነጭ ፕሬዚዳንት በስራ ላይ ያለ መቶ አያውቅም። ወደፊት አላውቅም ኤኒወይ ግን የተባለው ምንድን ነው? ከመንግስት ደረጃ እኛን ወደውን ህዝቡ ግን ንንገር እኔ ከህዝቡ ጋር ሙሉ ሰው ነኝ። ህዝቡ ምንም በእውነት እልሃለሁ፣ ምንም ለእኛ ፋይዳ የሚያደርጉት ነገር የለም እያሉ ያሉት፣ የጠበቀው ያጓጓው ነገር የለም ነው። ምንም ያጓጓቸው ነገር የለም በህዝቡ ደረጃ ነው። እኔ ብዙ ጠይቄያለሁ። ሳምንት አልፎኛል። ሶሲዮሎጂስት አይደለሁም። ቁጥር ይዤ አዙ ይሄ ነው ያ ነው አይደለም። እንዲሁ በአጠቃላይ ነው። አንዳንድ ቦታ ደግሞ ሰሞኑን ወዳጆቼ ከአሜሪካ የመጡ ስላሉ ትልልቅ ሆቴል ያረፉ ሳነጋግር የቢዝነስ ሰዎች ይዘው ስለሚመጡ ይጠቅማል ያሉም አሉ። ይህን መቼም እሸሽግ አልችልም። ኢህአደግ ፖለቲካል ፊገሮችም እኛ ስቴብል ሀገር ነን የተረጋጋ ሰላም ስላለም ብለዋል። በአጠቃላይ ግን እነግርሃለሁ ህዝቡ ግን እንደውም እያሉ ያሉት ምንድን ነው፣ እንዲች ትራንስፖርቴሽኑ ኦረዲ ከላብስ ያደረገ ከተማ መጥተው ያው ከቤት እንዳትወጡ ተብለናልና ሁሉ ነገር ይዘጋል ነው ያሉ፣ በቅሬታ ነው። ዶክተር ዳኛቸው ድባቡን፣ የሰውን ስሜት በምን መልኩ ጠብቋል የሚለውን ነው ለማየት የሞከረ ነው። የዛሬ ስድስት ዓመት ኦባማ ሲመረጡ ወደ ስልጣን ሲመጡ፣ ቅድም እንዳሉት አንድ ጥቁር አሜሪካዊ ለፕሬዚዳንትነት ሲበቃም የመጀመሪያው እንደመሆናቸው በዓለም ዙሪያ ጥቁሮችን ብቻ ሳይሆን በነጻነት የሚያምኑ ብዙዎችን ያጓጓ ስሜት እንደፈጠሩ የተለየ መነሳሳት እንደፈጠሩ ይታወሳል። በዋና ዋናነት የሚታዩ መጥተው ሊያደርጉ ይችሉ የሆነው የሚባሉት ጭብጦችን ከመመልከታችን በፊት አሁንም በዚሁ በስሜት ደረጃ ያ የዛሬ ስድስት ዓመት የሰጡት ተስፋ ወዴት ተነነ? ለምን ያ ትኩስ ስሜት አሁን አልታየም? በአካል የሚመጡበት ሁኔታ ሲፈጠር ኦባማ ምግብ ቤት፣ በትንንሽ ከተሞች ሳይቀር በስማቸው ያልተሰየመ ድርጅት እንዳልነበረ በዜናዎች እንደዘገብን አስታውሳለሁ። የት ተነነ ያ የተስፋ ትኩስ ስሜት አሉላ? ተኗዋል ነው እምልህ። ተኗዋል ጥሩ። እኔም ምልሱ የለማው እና መቼም አሜሪካን ሀገር እኔም ነበርኩኝና አንድ የጥቁር ፕሬዚዳንት አሜሪካ አስተዋጣ ሁላችንም ነው ደስ ያለ በእውነት ሆኖም ግን ያ የለማው አሁን ያለው ምንድን ነው ይመጣሉ አዎ በየማታው በየቴሌቪዥኑ እየወራ ይኸው ይመጣሉ ይሄ ደግሞ ለእኛ የተወሰነ ለምናደርገው የኢኮኖሚ የፖለቲካ እንቅስቃሴ ትክክለኛ ለመሆናችን ማረጋገጫ ነው። ይህንን መም ህዝቡ አልተቀበለ ድባቡ አይደለም። በመንግስት በኩል ይሄን አይነት ስሜት እየተንጸባረቀ ነው ነው የሚሉኝ ይሄ እየተንጸባረቀ ነው በሰፊው። ህዝቡ ግን ያንን አልተቀበለም። ሶስት ብር ቡና የሚሸጥበት እንደነገርኩ፣ ራስን እንትን ለማለት ሳይሆን ከሰፊው ህዝብ ጋር ምኖር ሰው ነኝ። አሁንም የወጣሁበት ቦታ ሃያ ሰላሳ ሰዎች ያሉበት ጠየቁ። ምን ይመስላቸዋል? ምን አይነት ነገር ነው ብል፣ ምንም ነገር የለም፣ ትራፊክ ብቻ ይጣበብብናል። ያው ችግሩን መሸከም ነው። ያ አጓጊ ስሜት እንደገለጹልን፣ ያ ተስፋ ሰጥቶ የነበረ ስሜት ዛሬ በአጓጊነቱ እየተጠበቁ አይደለም። ምክንያቶችንም ወደኋላ መለስ ብለን እንመለከታለን። እስኪ በተጨባጭ አንድ የታላቅ አገር መሪ የዓለም መሪ የሚባል ሰው ወደ ኢትዮጵያ ሲመጣ በመንግስት በኩል አሁን እንደ ገለጹት የተረጋጋ አገር መሆኗን ወደ እኛ መምጣታቸው ይሄን ያንጸባርቃል ከሚለው ባሻገር በተጨባጭ ምን አይነት የሚጠበቁ ለውጦች አሉ? የትኞቹን ነገሮች ትርጉም ባለው መልኩ ተጽዕኖ እንዲያደርጉ ሰው ይጠብቃል? ከተለያዩ ወገኖች የሰሙት ካለ። ከተለያዩ ወገን የሰማሁትን ልንገር። አንዳንድ የኦፖዚሽን ፖለቲካል መሪዎች ቢያነጋግሩን በጎ ነው ብለዋል። በሌላ በኩል ግን አቋሙ ልንገር ይኸው አምስት መቶ አርባ ሰባት መቀመጫ አምስት መቶ አርባ ሰባቱንም ወስጃለሁ ያለው ያለ መንግስት በበነገታው እንዳልከው ትልቁ የአሜሪካን ሊዲንግ ዲሞክራሲ ነን በዓለም የሚል መሪ መምጣቱ ብዙ ሰው አሳዝኗል፣ እንዲያውም ታይክን ይታዘ ስላፕ ኦን ዘ ፌስ የሰውን ቅሬታ እንደማባባስ ይቆጠራል እያሉ ነው። ቅሬታ አለ። በቃ ባይሆን ጥሩ ነበር የሚሉ አሉ። ከዛ ወደፊት ይወጣል። እነኚህ ታስረው የተፈቱ ልጆች የተደረጉት ነገር እነኚህ ወጣት ሴቶች ላይ የተደረገው ወንዶቹ ላይ የተደረገው ነገር በዓለም ደረጃ ይፋ በሚሆንበት ጊዜ የሚገርም ይሆናል። ግድ የለም። የዞን ዘጠኝ ጋዜጠኞችና ሌሎች በዚህ ላይ የሚገኙ ጋዜጠኞች እያሉ ነው። ልጆች ላይ የተደረገው ነገር ይፋ በሚሆንበት ጊዜ አሁን ላውራ አልፈልግም፣ ራሳቸው ይናገሩታል። እና ከዛ ይሄ ሁሉ ሆኖ አምስት መቶ አርባ ሰባት መቀመጫ እግዚአብሔር ያሳየ እንደዚህ አይነት ሞከሪ ኦፍ ዲሞክራሲ እንደዚህ አይነት ሾው ፕሪፖስትረስ የሆነ ውሸት ላይ ፕሬዚዳንት ኦባማ በመምጣታቸው ብዙ ሰው ተናዷል፣ እኔንም ጨምረኝ። ዋናው ተናዳጅ አንደኛው እኔ በግለሰብ ደረጃ ነው ብለ እንደዛ ነው እንጂ ምንም አይነት ምንም ምንም ምንም እኔ ትልልቆቹንም ተቃዋሚ ሀይሎች አሉ፣ የቆዩትን መካከል ያሉትን ማውርቻ አለሁ ለማነጋገር፣ ያነጋግሯቸውናል። እኔ ልንገርሃሉላ ህዝቡ በጣም ዲስፖይንትድ ነው፣ ነው የምልህ ሌላ ነገር ይሰሩልናል እንዴ! አሁን እያነጋገርከኝ አምስት እና ስድስት ሄሊኮፕተር እየተሽከረከረ ነው፣ እንደ ጉድ ዝቅ ብሎ እየወረደ ነው። ቅድም ማ ብትደውል ኖሮ ተሰባው ነበር። ጥበቃው ተጠናክሯል። ባክሮ ነው ሴኩሪቲው ነው ተረፈን። ይሄ ነው ሌላ ነገር አለ። ኮርነሩ ብረት የያዙ ወታደሮች መሽከርከር ነው የተረፈን ነው። ዶክተር ዳኛቸው የገለጹትን አይነት ቅሬታ ከግራ ከቀኝ ከተቃዋሚ ወገኖች በሚሰማበት በቅርቡ በተካሄደው የኢትዮጵያ ብሔራዊ ምርጫ አንድ ፓርቲ ሙሉውን ጠቅሎ የወሰደበትን አገር ፕሬዚዳንት ባራክ ኦባማ መጎብኘታቸው የሰውን ቅሬታ እንደ ማባባስ ይቆጠራል ያሉትን በሌላ አንጻሩ ደግሞ እሳቸውን ተከትሎም የዓለም መገናኛ ብዙኃን ኢትዮጵያ ሌላ ጊዜ ከምትነሳው በበለጠ የዓለም አይኖች ሁሉ የሚያርፉባት አገር አያደርጋትም ወይ? ፕሬዚዳንት ባራክ ኦባማ ራሳቸው በአዲስ አበባ ተገኝተው በቀጥታ ግፊት ሊያደርጉባቸው የሚችሉ ጉዳዮች ይኖራሉ እስከሚለው መከራከሪያ የሚያነሱ ይህም ጥቅም ነው የሚሉ ወገኖች አሉ። እርሱን ያዩታል። ጥሩ እኮ ነው። ልጅ አሉላ፣ እኔ ምል እሱ ሊመጣ ይችል ይሆናል ዲሞክራቲክ አገር ነኝ ብላ ያለች ሀገር አምስት መቶ አርባ ሰባት መቀመጫ እኔ አሸንፌያለሁ ብለው በፊት ለፊት የወጡ ሰዎች ናቸው። እነ ቡድና ሰዎች እና ፕሮባብሊ ስለ ኢትዮጵያ ሲል ኢንዳይሬክትሊ አሁንም ያነ ስታሊን ከጀርባ ምንድን ነው የሚካሄደው ብለው ሲሉ ይሄ አድቫንቴጅ ይኖራል ምትለው ተራብስ ይኖራል። አይምሮን ክፍት አድርጌ ልቀበል ይችል ይሆናል። አሉላ ጥሩ ጥያቄ ነው። የወጡ ዘገባዎች አሉ። አሁን የእሳቸው መሄድ ምክንያት በመሆኑ የተነሳ የዋሽንግተን ፖስት ፎሬን ፖሊሲ ማገዚን የዓለም መገናኛ ብዙሃን ግራቀኝ ጉዟቸውን ተንተርሰው መሄድ የለባቸውም እስከሚለው ድረስ እየዘገቡ ነው። ዓለም አቀፍ የሰብአዊ መብት ተቋማት በዝርዝር እየጻፉ ነው። ታዋቂ ግለሰቦች፣ የፖለቲካ ጉዳይ ተከታታዮች እየጻፉ ነው። ከሄዱ በኋላም እንዲያመጡ ወይም ደግሞ ግፊት እንዲያደርጉባቸው የሚፈልጉባቸውን ጉዳዮችም እያነሱ ነው። ከዛ አንጻር እንደው አንድ ሁለት ጭብጦችን በጣም ቀጥተኛ የሆኑ ጭብጦችን አንሳለሁ። አሉላ በዛ ሳይድ ያለውን አንተን የምታውቀው ጥሩ ነው አልኩ። እኔ ዋሽንግተን ፖስት አላነብ፣ ኒውዮርክ ታይምስ አላነብ ነገሩ ነው ብለ እኛ ግን እንደ ኢትዮጵያዊ ነው ብለ እኛ እንደዚህ አይነት ሁኔታ ከተፈጠረብን በኋላ ፓርቲዎች እየተከፋፈሉ የተቃዋሚ ፓርቲ የሚባለውን ኮምፕሊት ዲቪዥን መምበር አድርገው በቃ ዝም ብለው እኛ አሸንፈናል ብለው ባሉበት በነገታ ላይ የአሜሪካን ምል ፕሬዚዳንት መምጣታቸው እኔ በበጎ የኢትዮጵያ ሕዝብ ያዋል ብዬ አልሄድም። ግን እንዳልከው አቴንሽን ይስባል አንዳንድ ጥያቄዎች ሊነሱ ይችላሉ የምትል ከሆነ ከዛ ካለበት ቦታ ፐርሀፕስ እኔ ከዚህ ሆኜ እሱን ጃጅ ላደርግ አልችልም። አሉ ላ ግን በኦቨር ኦል ግን ለአንዳንዶቻችን እዚህ ላለን ብዙዎቹ ነው። የኢትዮጵያ ሕዝብማ ትቶታል። እኔ እኔም አናግራቸው የመንገዱ ያሉት ሰዎች ምን ጥቅም አለው ለእኛ ምንም ነገር የለውም፣ ነው የምለው። ይኸው በሌላ በኩል ደግሞ የሚያገኙትን ልንገር እነህ ሰዎች ው የሚገርም አይነት የሞራል እንትን ነው እያገኙ ያሉት። በቃ መጣ የአሜሪካን ፕሬዚደንቱ። እናንተ ዲሞክራሲ የለም ትላላችሁ፣ ሩል ኦፍ ሎው የለም ትላላችሁ፣ በቃ ከመካና መዲና በቃ ዋናው ዋናው ዋናው ወይም የሮም ፖፑ መጣ፣ ትልቁ ካርዲናል ሲመጡ ከአንድ ቦታ ይህ እናንተ ወሬ ነው የሚሉ ብለው ያሉናል። በቃ እኛ አግኝተናል። አልቲሜትሊ መጥቶ የማያውቀውን የአሜሪካን ፕሬዚዳንት ይኸው መጣ። ዲክቴተርሽፕ እና ኦቶሪቴሪያን ብትሆኑ ኖሮ አይመጡም ነበር ሰው የሆነ እየተባለ ያለ ተቀባይነት ከማግኘት ጋር ነው የተነጻጸረው ነው የሚሉት ተቀባይነት ከማግኘት ጋር ነው። ይሄ እኮ የቅቡልነት ጥያቄ እኮ ነው። እኛ በቃ ተቀባይነት አግኝተናል። በዓለም ስታቹራችን ከፍ ያለ መንግስት ነን። እዚህ ዝም ብላችሁ ወዲያ ወዲህ ታወራላችሁ ነው እየተባለ ያለው በዚህ በኩል ችግር ተፈጥሮዋል ግን አደንድ ኦፍ ዘደይ ህዝቡ ነው የሚወስነው እንጂ ኦባማ ፈርማቸውን ጨርሰው ቢመጡ ኖሮ ኢትዮጵያ ህዝብ በደስታ ነው የሚቀበላቸው። ስለሳቸው አይደለም ብሎ ስለመጡብን ነው አወዛጋቢና ችግር የፈጠረው። ነው ምን ለጎበዞቹ ሀያ አራት ሰዓት አሁን ስፒን ዶክተሮቹ እየሰሩ ነው። ምክንያቱም ቴሌቪዥን የለን እኛ፣ ሬዲዮን የለን እናንተ ናችሁ እኮ ትንሽ ዊንዶ የሰጣችሁን። ይችንም ለመናገር የኔ ወንድ አንድ ነጥብ ገፋ አድርገን እናንሳ። እነኝህን የሰውን ቅሬታና መቆርቆር በሳቸው ጉብኝት ሳቢያ እነኝህን የሰውን ቅሬታና መቆርቆር ብርሃን እንዲያየው ያደርጋል ከሚለው ሀሳብ አንስቶ ከዚህ ቀደም አፍሪካን በጎበኙበት ወቅት በዓለም ከፍተኛ ትኩረት የሳበ ንግግሮችን አድርገዋል። የጋናው ተጠቃሽ ነው። እንደሚያስታውሱት አፍሪካ በጠንካራ መዳፍ ህዝባቸውን ተጭነው የሚገዙ አምባገነኖች ሳይሆን ጠንካራ ተቋማት ነው የምትሻው ያሉበትን ንግግራቸውን ብዙዎች ግፊት እንዲያደርጉበት የሚፈለገውን ሀሳብ ሲያጸኑ ታሪክ ከመንፈሰ ጠንካራው የአፍሪካ ህዝብ ጎን ነው ያሉበት ንግግር ይነሳል። በተመሳሳይ ለሙስሊሙ ዓለም በግብጽ ያደረጉት ንግግር ይጠቀሳል። የአፍሪካ መሪዎች መቀመጫ ናት አዲስ አበባ። በአፍሪካ መሪዎች ጽሕፈት ቤትም ተገኝተው ንግግር እንደሚያደርጉ ከኢትዮጵያ ጠቅላይ ሚኒስትር ጋር ሆነው ጋዜጣዊ መግለጫ እንደሚሰጡ፣ ጥያቄዎች እንደሚቀበሉ ይሄ ሁሉ ይጠበቃል። ያቺስ ጠባብ መስኮት አሉላ፣ ይሄ ሳይለንት ዲፕሎማሲ የሚባለውን ነገር ትተው መጥተው እንደዚህ በፊትለፊት ወጥተው እንደዚህ እንደዚህ ቢሉልን ደስ ይለኛል። ሁላችንም እኮ ደስ ይለናል። ግን ይሄ በጣም አስቸጋሪ ነው ለማሰብ ነው። እንዳልከው ይቺ የአፍሪካን መዲና ተበላለች። ኢትዮጵያ ብዙ ብዙ ነገሮች አሉ። እኔ አይመስለኝም፣ ግን ቢናገሩልን። አንዳንድ ነገሮች መስተካከል አለባቸው። እኔም እኮ የአዲስ አበባ መምጣት የለባቸውም ከዋሽንግተንም ሊሰሩ ይችሉ ነበር። ነው ምልክት አላየንም፣ እና ቢናገሩልን፣ ፕሮሰሱ እንዴት ነው? ሩል ኦፍ ሎው እንዴት ነው? የፕሉራሊዝም ጥያቄ እንዴት ነው? እስረኛዎች ለምን አትፈቱ? ለምንም ትንሽ ፓወር እንደው ለማጋራት አትሞክሩ? ያ ብሔረሰብ እኔ እኮ እንግዲህ መቶ በመቶ እኮ ብሎ የወጡ ጎበዞች ናቸው። በቃ ከዚህ ወዲህማ በቃ ማንን የሚሰቡት የላቸው። ትቀልዳለን። ኦባማም እኮ መጣ ነው የሚሉ ተናገረ እኮ እና ይሄን ነገር ቢናገሩ በይፋ ነው የሚ በይፋን ነው እንጠብቅ። እና ለሲስቲ እንግዲህ የሆነውን ነገር ሰውየ የመጡ ነው። የኢትዮጵያ ህዝብ አሜሪካኖችን የሚጠላ ህዝብ አይደለም። ታውቃለህ፣ እንግዳችን ናቸው። መጡ የመንግስት ብቻ አይደሉም። ኢትዮጵያም ህዝብ ይቀበላቸዋል። ምንም ችግር እኮ የለው። ያ አይደለም ብያ ግን ብሶታለን እኛ ወዳችንን አሞናልና የሚነግሩን ነገር ካለ ደስ ይለናል። እንደተለመደው መጥተው ይሄ ትልቅ አገር ነው፣ ብዙ ድልድይ እየሰራችሁ ነው፣ ግንባችሁን ሰርታችኋል። በዚህ በዚህ አሜሪካን ፓርቲሲፔት ታደርጋለች፣ የሴኩሪቲ ከንሰርና አላችሁ፣ በዚህ ላይ እንነጋገራለን። መነጋገር አለ ነገርኩ። ምንም ቻነል የለንም። እናንተ ናችሁ ያላችሁ፣ ወይ ዶች ቬላ ነው በብዛት። እናንተ ናችሁ ሌላ እኮ የለን። እኛ ተዘግተን ያለን ሰዎች ነው። እስኪ አሁንም ከሚጠበቁ ተስፋ ከሚደረግባቸው ነጥቦች አንጻር በቅርቡ የኢትዮጵያ መንግስት ከወሰደው ውሳኔ ጋር አንዱን እናዛምድና እንመልከት። ቀደም ያነሷቸው ወጣት ጋዜጠኞች፣ አምደኞች ከአመት በላይ ለሚሆን ጊዜ ከታሰሩ በኋላ ተለቀዋል። የሰብአዊ መብትና የጋዜጠኞች መብት ተሟጋቾች ኢትዮጵያ በዓለም ዙሪያ ትልቋ የጋዜጠኞች መታሰሪያ አገር ሆናለች የሚል በየቀኑ የሚጽፍባት ጋዜጠኞች እስር ቤትነት በዋናነት የሚጠሯት አገር ሆናለችና ወደዛች ሀገር ሲሄዱ ጋዜጠኞች እንደታሰሩ ነው መሄድ የለባቸውም በሚለው ግፊት ሳይደረግ አልቀረም የሚል ትችት የሚያመጡ አሉ። ለነኚህ አራት ጋዜጠኞችና የኢንተርኔት አምደኞች መለቀቅ ለሌሎችም ተመሳሳይ ግፊት ይደረጋል። እነ ተመስገን ደሳለኝ እነ እስክንድር ነጋ በመጽሐፋቸው የታሰሩ ናቸው እና እነሱም ይወጣሉ የሚል ተስፋ ያሳደሩ ወገኖች አሉ። የፖለቲካ እስረኞች ተብለው የሚጠሩት ወጣቶችን ነ ነጻነት አንዱ አለምን ከስር የሚያስወጣ ሁኔታ ይፈጠራል እስከሚለው የሚሄዱ አሉ። ተስፋ ይታየታል። በዚህ መንገድ የተወሰኑ ልጆች የተፈቱት ምንም ጥርጥር የለውም። ለፕሬዚደንት ኦባማ ካሮት ነው የሰጧቸው። እስኪሁን ግን ይዘዋል ዱላውን። እኛ አጠቃለን የለቀቅነው ለኦባማ ነው እንዳይባል ዋና ዋናዎቹ አስረው ይዘዋል። ለማ አይፈቷቸውም፣ እነኛ ለቀናል። ምክንያቱም ኦባማ ስካሚን ፕሬሸር አለበት ከዳያስፖራ የሚመጣውን ፕሬሸር ትንሽ፣ እኛም እንደው አንድ ነገር እናሳይ፣ ይዛ ያሉትን ዲፕሎማቶቻችን ይሉት ትንሽ ምልክት እንስጣሉ፣ ፈቷቸው። ግን እነ እስክንድር ነጋን እነ ተመስገንን እነኝ እነኝን ግን አይፈቱም ነው። ምክንያቱም ፕሬሸሩ ጠንከር ያለ አይደለም። ምንም ነገር ያላደረጉ ወጣት ልጆች ነው ያሰሩት እሱ ሲወጣ ዓለም ጉድ ይላል። አሁን እኔ ያላውራ እና እኔ አልመሰለኝ። እርግጥ ከእሳቸው መምጣት ጋር ነው ፍቺ የሚለው እሱ ማንም ኢትዮጵያ የሚያወራው ሪዮትም ቢሆን ተርሟን ጨርሳ ነው። አምስት አመት ተፈረደባት አራት አመት ከምናምን ታ ሌላው የሚነግር ድንገረሃሉ። ጠቅላይ ሚኒስተሩ ከአስራ አምስት ቀን በፊት ሲጠየቁ ቴሮሪስቶች ናቸው አሉ። ከአስራ አምስት ቀን በኋላ ሲፈቱ አንዳንድ ኢትዮጵያውያን እዚህ ያሉ ምግቡስ መሰለህ እንደውም ጠቅላይ ሚኒስትሩ የሚያውቁ አይመስለንም። መፈታታቸው በኋላ ነው የሚሰሙት። እንደ ማንኛችን ነው፣ በሬዲዮ ነው የሰሙት ነው የሚባለው። ይሄ ነው፣ በቀኔ ተሰማኝ ነግሬሀለሁ አሉላ። የራሴንም ስሜት ነግሬሀለሁ። ልሳሳት ይችላለሁ፣ ግን ህዝቡ ምንም አይነት ፋይዳ የለውም ነው የሚለው። መልካም አሜሪካና ኢትዮጵያ ከመቶ አመታት በላይ የዲፕሎማሲያዊ ግንኙነት ባራክ ኦባማ የመጀመሪያው የአሜሪካ ፕሬዚዳንት ሆነው ኢትዮጵያን ሊጎበኙ ነው። ጉብኝታቸውን አስመልክቶ ትዝብቶን ጨምሮ ለሰጡን አስተያየት ለጊዜው አመሰግናለሁ። ምን ተደረገ፣ ምን አልተደረገ፣ ምን መልሰን እናያለን። ዶክተር ዳኛቸው አሰፋ ለጊዜው አመሰግናለሁ። አሉ ላይ ጠብቃለሁ። እኔ ለመማር ለመስተካከል ዝግጁ ነኝ። እንገናኛለን።